የአማራ ዴሞክራሲያዊ ፓርቲ ወደ ብልጽግና ፓርቲ የሚያደርገውን የኢህአዴግ ውህደትን በሙሉ ድምፅ አጸደቀ። ፓርቲው ውህደቱን ያጸደቀው ቀደም ሲል በኢህአዴግ ስራ አስፈጻሚና በምክር ቤቱ የተወሰነውን ውሳኔ ተከትሎ ነው። የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባሰፈሩት የፌስቡክ መልእክት አዴፓና ኦዴፓ የብልጽግናን ፓርቲ ለመቀላቀል መወሰናቸውን ይፋ አድርገዋል። አስቴር ምስጋናው ዝርዝር አላት። የአማራ ዲሞክራሲያዊ ፓርቲ አዴፓ የውህደት ውሳኔውን ማጽደቁን ይፋ ያደረገው ለሁለት ቀናት ያህል በባህር ዳር ከተማ ያካሄደውን አስቸኳይ ጉባኤ ሲያጠናቅቅ ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት አደረጃጀት ዘርፍ ምክትል ኃላፊ አቶ መስፈና በጀ የውህደቱን መጽደቅ አስመልክቶ ከአሜሪካ ድምጽ ጋር በነበራቸው ቆይታ ህብረ ብሔራዊ ፓርቲን መቀላቀል ለአዴፓ አዲስ እንዳልሆነ አብራርተዋል። ካሁን በፊትም የአሁኑ አዴፓ የቀድሞ ኢህዲን ነው ሲመሰረት ህብረ ብሔራዊ ሆኖ የተመሰረተ ድርጅት ነው። ስለዚህ ይሄ የውህደት እንቅስቃሴው የዘገየ ካልሆነ በስተቀር በእኛ በኩል ሙሉ ተቀባይነት አለው የሚል ከፍተኛ በሁሉም በሁሉም አካባቢ ከፍተኛውን ድጋፍ የተሰጠው አዴፓ ውህደቱን ሲቀላቀል ቀደም ሲል የአማራ ህዝብ ሲያነሳቸው የነበሩ ጥያቄዎችን በመተው እንዳልሆነም አቶ መስፍን ገልጸዋል። ይህ የውህድ ፓርቲው የአማራ ዲሞክራሲያዊ ፓርቲ ከአስራ ሁለተኛ ድርጅታዊ ጉባኤውን በሚያካሄድበት ጊዜ ያስቀመጣቸው ውሳኔዎች ነበሩ። በወሳኝነት ከአማራ ህዝብ ጥያቄዎች አንጻር የአማራ ህዝብ ጥያቄዎች የምንላቸው አንደኛ የህገ መንግስት ማሻሻያ ጉዳይ፣ የወሰን ጉዳይ፣ የማንነት ጉዳይ፣ የፍትሃዊ ተጠቃሚነት ጉዳዮች በዚህ በውህድ ፓርቲው ይመለሳሉ አይመለስም የሚለው ጥያቄ በኩል ተነስቷል። በውህድ ፓርቲው ፕሮግራም ላይ ያው የምንነጋገረው ያው የፓርቲው ፕሮግራም ላይ ስለሆነ የአማራ ዲሞክራሲያዊ ፓርቲ ስራ አስፈጻሚ፣ ማዕከላዊ ኮሚቴና ምክር ቤት ውይይቱን በሚያካሂድበት ጊዜ በፕሮግራሙ በሚወያይበት ጊዜ እያንዳንዱን የአማራ ህዝቡን ጥያቄ ሊመልሱ የሚችሉ ሃሳቦች፣ የመታገያ ነጥቦች የፕሮግራም አካል እንዲሆኑ የተደረጉበት ሁኔታ ስላለ ከአሁን በፊት በተቋማዊ መልኩ መልስ ሊያገኙ የማይችሉ ጉዳዮች ተቋማዊ እንዲሁ በፓርቲ ደረጃ ተቋማዊ የሆነ ምላሽ እንዲያገኙ ሀሳቡ የተካተተ ስለመሆኑና ውህድ ፓርቲውም የአማራ ህዝቦችን የሚጠቅም እንዲሁም ደግሞ በሀገር ደረጃም ሁሉንም ከአሁን በፊት ተገለው የነበሩ የህብረተሰብ ክፍሎችን የሚያካተት በመሆኑ ለአማራ ክልልም ለኢትዮጵያ ህዝቦችን በአጠቃላይ ጠቃሚ መሆኑ ማብራሪያ ከተሰጠ በኋላ አባላት በሙሉ ድምፅ ውህደቱን ደግፈዋል። ውህደቱ መጨፍለቅን ያመጣል በሚል ከአንዳንድ ወገኖች ለሚነሱ አስተያየቶችም አቶ መስፍን ተከታዩን መልስ ሰጥተዋል። እንግዲህ አሁን በውህድ ፓርቲው ይህ ሀሳብ ሊነሳ ይችላል። ነገር ግን ከአሁን በፊት የነበረው አካሄድ ከአሁን በፊት የነበረው አደረጃጀት አራት ብሔራዊ ድርጅቶች ብቻ የመሰረቱት ነገር ግን ኢትዮጵያዊ ስያሜ ያለው አደረጃጀት ነው የነበረው። ስለ መጨፍለቅ ካነሳን ከአሁን በፊት በነበረው ፕሮግራሞች ላይ ነው የመጨፍለቅ ሀሳብ ሊነሳ የሚችለው እንደሚታወቀው በሀገራችን ወደ ዘጠኝ ክልሎች ናቸው ያሉት። ነገር ግን በሀገሪቱ የፖለቲካ ውሳኔ ደረጃ አራት ብሔራዊ ድርጅቶች ብቻ ናቸው ውሳኔ የሚያስተላልፉት። ውህድ ፓርቲው የሚፈታው ነገር ቢኖር መጨፍለቅን ከመጨፍለቅ ይልቅ ሁሉም አካላት እኩል የሚወስንባት ኢትዮጵያን መገንባት ላይ የተመሰረተ ስለሆነ ይህ ከስጋት ያለፈ ይሆናል ብዬ አላስብም። ይህንን ችግርም ለመፍታት ነው ወደ ውህድ ፓርቲ የመጣ ነው። ውህደቱን አስመልክቶ የአማራ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ደመቀ መኮንን ቀደም ሲል በሰጡት አስተያየት አሁን የሚቋቋመው ሀገራዊ ፓርቲ ከ ሃምሳ ዓመታት በላይ በአማራ ሕዝብ ላይ ሲፈጸም የነበረውን የጥላቻ ፖለቲካና የተዛባ ትርክት ተቋማዊ መሰረት እንዳይኖረው ያደርገዋል ብለዋል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ እና የአማራ ዲሞክራሲያዊ ፓርቲ አዴፓ ውህደቱን በሙሉ ድምጽ ማጽደቃቸውን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም በፌስቡክ ገጻቸው አስታውቀዋል። ዛሬ ጠዋት በተካሄዱት የኦሮሞ ዲሞክራሲያዊ ፓርቲ እና የአማራ ዲሞክራሲያዊ ፓርቲ አስቸኳይ ስብሰባዎች ሁለቱ ፓርቲዎች ውህደቱን በሙሉ ድምጽ አጽድቀዋል ብለዋል ጠቅላይ ሚኒስትሩ ባሰፈሩት መልዕክት። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።